ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ መስከረም 30 2010 ዓ ም ዝግጅታችን ጀመረ። ጤና ይስጥልን እንደምናመሽታችኋል አስተናጋጆቻችሁ ቆንጅ ይታየና ጤና ይስጥልን ክቡራትና ክቡራን እኔም ሰሎሞን አባተ ነን የብር የምንዛሪ ዋጋ በ15 ከመቶ ዝቅ እንዲል ተወሰነ ባጭር ጊዜ አሁን የተወሰደው የብርን ዋጋ ተመን የመቀነስ እርምጃ በተለያዩ በገበያ ውስጥ በምታገኛቸው እቃዎች ዋጋ ላይ አሉታዊ የሆነ ተጽዕኖ ስለሚኖረው የመግዛት አቅምህን ይቀንሳል። ባለህ የገቢ መጠን ስትኖረው የነበረውን ኑሮ መጠን ተወሰነ መልኩም ለቀነሱና መገዳደሩ አይቀርም። የምጣኔ ሀብት አማካሪው ጌታቸው ተክለ ማርያም ናቸው የሰማችኋቸው። በመጽሔት ማብራሪያ ይሰጡናል። በኦሮሚያና በሶማሌ ክልሎች መካከል እያገረሸ ላለው ግጭት መፍትሄ ለመፈለግ እየሰራ መሆኑን የኢትዮጵያ መንግስት አስታወቀ። የእኛም ጽሕፈት ቤት ያለበት የምሳተፍበት እኔ ራሴ የምሳተፍበት ማለት ነው። አንዱ በማቋቋም እንሰራለን። ሌላው ደግሞ ተጨማሪ እንዳይፈናቀሉም ለሁለቱ ክልል አመራር የተሰጠ ኃላፊነት አለ። ያንንም ደግሞ ፌዴራሉ እየተከታተለ እያስተገበረዋል ማለት ነው። የኢትዮጵያ መንግስት ቃል አቀባይ ዶክተር ነገሪ ሌንጮን ነው የሰማችሁት። ዘገባው በአብይ ርዕስ ይቀርባል። ለአርዕስተ ዜናው ቆንጅት በኬንያ ተቃዋሚ መሪው ራይላ ኦዲንጋ የፊታችን ሐሙስ ከሚካሄደው ድጋሚ ፕሬዝደንታዊ ምርጫ እንደማይወዳደሩ በዛሬው ዕለት አስታወቁ። የሚለውና ሌሎችም ዜናዎች አሉ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የኢትዮጵያ ብሔራዊ ባንክ የብርን የውጭ ምንዛሪ መጠን ዝቅ አድርጓል። የብድር ወለድ በሁለት ከመቶ እንዲጨምር ወስኗል። የመንግስቱ ውሳኔ የሸማቹን ኪስ እንዲሁም አጠቃላይ ሀገራዊ ምጣኔ ሀብቱን እንዴት ይመለከታል? ከዜና በኋላ ዘገባ ይኖረናል። በኦሮሚያ እና በሶማሌ ክልሎች መካከል እያገረሸ ላለው ግጭት መፍትሄ ለመፈለግ እየሰራ መሆኑን የኢትዮጵያ መንግስት አስታውቋል። የእርስ በርስ ግጭቱ የተጀመረው በዜጎች አለመሆኑን የኢትዮጵያ መንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ለቪኦኤ በሰጡት ቃል ቢገልጹም ጸባይ ጫሪው ወይም ተጠያቂው ማን እንደሆነ አልተናገሩም። በሌላ በኩል ደግሞ የኢትዮጵያ የሕዝብ ተወካዮች ምክር ቤት አፈ ጉባኤ አባዱላ ገመዳ ይቅርታ አባዱላ ገመዳ ከትናንት በስቲያ በሰጡት መግለጫ ከስልጣን ለመልቀቅ እንደ ምክንያት ባቀረቡት ጉዳይ ውስጥ ውሃ የሚቋጥር ቁም ነገር ሳይኖር እንደማይቀር ዶክተር ነገሪ አመላክተዋል። መንግስቱ መፍትሔ ለመፈለግ ከሀገር ሽማግሌዎች፣ ከጎሳ መሪዎችና ከመንግስት ባለሥልጣናት ጋር እየሰራ መሆኑን ሚኒስትሩ ተናግረዋል። በአብይ ርዕስ ዝርዝር ይዘናል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። በኬንያ ተቃዋሚ መሪው ራይላ ኦዲንጋ የፊታችን ሐሙስ ከሚካሄደው ድጋሚ ፕሬዝደንታዊ ምርጫ እንደማይወዳደሩ አስታወቁ። ራይላ ኦዲንጋ ይህን ያስታወቁት ዛሬ ማክሰኞ ባደረጉት ጋዜጣዊ ጉባኤ ላይ ነው። በመጪው ምርጫ ላይ ያለን አቋምን አስመልክቶ ተወያይተን ለኬንያ ሕዝብ ለክፍለ አህጉሩና በአጠቃላይም ለዓለም የሚበጀውን አመዛዝነን ስናበቃ ፓርቲያችን ከፕሬዚዳንታዊ ምርጫው ቢወጣ የሚሻል መሆኑን ስላመንበት ነው ብለዋል ኦዲንጋ። የሀገሪቱ ጠቅላይ ፍርድ ቤት እንደ አውሮፓውያን አቆጣጠር ነሐሴ ስምንት የተካሄደውንና ስልጣን ላይ ያሉት ፕሬዚደንት ኡሁሩ ኬንያታ አሸንፈዋል የተባለበትን የመጀመሪያውን ምርጫ ውጤት የምርጫ ኮሚሽኑ የፈጸማቸው የማዛባት ተግባራት እንደነበሩ ገልጾ መሰረዙ የሚታወስ ነው። ኦዲንጋ የምርጫ ቦርዱ ምርጫውን ያዛቡትን ባለስልጣናት በሌሎች ካልተካ በስተቀር በድጋሚ በሚካሄደው ምርጫ እንደማይሳተፉ በተደጋጋሚ ሲያስታውቁ ከርመዋል። አንዳንዶቹ የምርጫ ቁሳቁስ ወይም መሳሪያዎች እንዲቀየሩም ኦዲንጋ ጠይቀው ነበር። ይሁን እንጂ የምርጫው ኮሚሽን የጠየቅነውን አንዱንም ጥያቄ ከምርጫው ቀን በፊት ሊያሟላ ፈቃደኛ አልሆነም፣ እምቢ እንዳለ ነው ብለዋል። ዘጋቢያችን ጂል ክሬግ ከናይሮቢ ያጠናቀረችው ዘገባ አለ፣ ሶሎሞን ክፍሌ ያቀርበዋል። የኬንያው ግዙፍ ተቃዋሚ ፓርቲ ናሳ በሚል ምህጻር የሚጠራው ብሔራዊ የላቀ ጥምረት የፊታችን ጥቅምት 16 ሊካሄድ በተወሰነው ዳግም ምርጫ ላይ እንደማይሳተፍ ካሳወቀ ወዲህ አገሪቱ ወደ አዲስ ውዝግብ መግባቷ ይፋ እየሆነ መጥቷል። የፓርቲያቸውን ከምርጫው ራሱን የማግለል አቋም መሪው ራይላ ኦዲንጋ ዛሬ ይፋ ሲያደርጉ ከነ ምክንያታቸው ነበር የተናገሩት። ገለልተኛው የምርጫና የወሰኖች ኮሚሽን አይኢቢሲ ያለፈውን የነሐሴ ሁለት ምርጫ ውድቅ እንዲደረግ ምክንያት የሆኑትን ሕገወጥና የተዛቡ አሰራሮችና ሠራተኞቹንም ለመለወጥና ያለፈው ጥፋት እንዳይደገም ለማድረግ ፍላጎት የሌለው ስለመሆኑ ድምዳሜ ላይ ደርሰናል። ሁሉም አመላካቾች እንደሚጠቁሙት የፊታችን ጥቅምት ዐሥራ ስድስት ሊካሄድ የታቀደው ምርጫ ካለፈው ይልቅ የተበላሸ እንጂ የተሻለ እንደማይሆን ነው። የምርጫው ሥርዐት ከአገሪቱ ሕገ መንግሥትም ሆነ ከምርጫ ሕግጋት ጋር በሚጣጣም ሁኔታ እንዲከወን የማድረግ ዝግጅት የምርጫ ኮሚሽኑ የለውም ብለዋል ኦዲንጋ። የተቃዋሚው ጥምረት መሪ ኦዲንጋ በተጨማሪም የኬንያታን አስተዳደር ወንጅለዋል። የምርጫ ሕጉንና ደንቦችን ወደ ምርጫው ሂደት ከተገባ በኋላ ማንም ወገን ሊጠቅመው እንዳይችል በማሰብ ሊለውጠው እንደማይችል የሚደነግገውን ዓለም አቀፍ አሰራር የኬንያታ አስተዳደር ጥሷል ብለዋል። ፕሬዚደንት ኡሁሩ ኬንያታ ዛሬ ለደጋፊዎቻቸው ባደረጉት ንግግር ምርጫው ጥቅምት አስራ ስድስት ይካሄዳል የሚል ተስፋ እንዳላቸው አመላክተዋል። እናም የኬንያ ሕዝብ መሪዎቹ እነማን እንደሚሆኑ የመምረጥና የመወሰን መብት አለው። የተቃዋሚው ጥምረት ናሳ ከፕሬዝደንታዊ ፉክክሩ መውጣት የምርጫ ኮሚሽኑ ምርጫውን እንዲሰርዝ ያስገድደዋል ሲሉ የኦዲንጋ ቡድን አባላት ገልጸዋል። የምርጫ ኮሚሽኑ የናሳን ራሱን ማግለል ተከትሎ ዛሬ ባወጣው መግለጫ ከሕግ ቡድኑ ጋር መሰብሰቡን አመልክቶ የሚደርስበትን ውሳኔ በቅርቡ እንደሚያሳውቅ ተናግሯል በሌላ በኩል ደግሞ በኬንያ ጠቅላይ ፍርድ ቤት ውድቅ የተደረገውን የነሐሴ ሁለቱን ምርጫ ተከትሎ ለጠፋው የሰላሳ ሰው ሕይወት በመንግሥቱ በጀት የሚንቀሳቀሰው የሰብአዊ መብቶች ኮሚሽን የሀገሪቱን የጸጥታ ኃይሎች ተጠያቂ አድርጓል ከዚያው ከኬንያ በደረሰን ሌላ ዜና በሀገሪቱ የህንድ ውቅያኖስ ጠረፍ በመኪና በመጓዝ ላይ የነበሩ ሁለት የቴክኒክ ኮሌጅ ሰራተኞች በደፈጣ ጥቃት መገደላቸው ተገለጸ። የሞምባሳ የቴክኒክ ኮሌጅ ተማሪዎችና የኮሌጁ ሰራተኞች በአዳሪ ቤታቸው በጸጥታ ጠባቂዎች ታጅበው በመኪና ሲጓዙ ታጣቂዎች ከጫካ ወጥተው ተኩስ የከፈቱባቸው መሆኑን ያ የክፍለ ሀገሩ የፖሊስ አዛዥ ሌሪክ ያንግ አመልክተዋል። የአንደኛው መኪና አሽከርካሪና ሁለት አጃቢ የፖሊስ አባላት መቁሰላቸው ታውቋል። ጥቃቱን ያደረሱት እነማን እንደሆኑ አልታወቀም። አሁን ሆኖም የፖሊስ አዛዡ የአልሻባብ ታጣቂዎች ሳይሆኑ እንደማይቀሩ ጠርጥረዋል። የሩዋንዳ ወታደሮች ከታሳሪዎች በግድ የወንጀል እምነት ቃል ለመቀበል ብለው በተደጋጋሚ በድብደባ በኤሌክትሪክ በማንዘርና ልትረሸኑ ነው ብለው የማስፈራራት ተግባር ይፈጽማሉ ሲል ሂዩማን ራይትስ ዋች አስገነዘበ። ጽሕፈት ቤቱ ኒውዮርክ የሆነው የሰብአዊ መብት ተሟጋች ቡድን ዛሬ ማክሰኞ ባወጣው ሪፖርት እንደ ኤሮፓውያን አቆጣጠር ከ2010 እስካለፈው 2016 ዓ ም በነበረው ጊዜ ውስጥ አንድ መቶ አራት ሰዎች በሩዋንዳ የጦር ሰራዊት የእስር ማዕከሎች ህገ ወጥ በሆነ መንገድ መታሰራቸውን አረጋግጫለሁ ብሏል። ብዙዎቹ እስረኞች ከዲሞክራሲያዊት ኮንጎ ሪፑብሊክ የሚንቀሳቀሰው የሩዋንዳ ሁቶዎች ዲሞክራሲያዊ ነጻ አውጪ ግንባር አባልነት ወይም አብረው በመስራት ተጠርጥረው የተያያዙ እንደሆኑ ነው ሪፖርቱ ያወሳው። በ1994ቱ የዘር ማጥፋት ተግባር በመሳተፍ የተጠረጠሩም አሉባቸው ብሏል። በሪፖርቱ ላይ ያላቸውን አስተያየት የተጠየቁት የሀገሪቱ የፍትህ ሚኒስትር ጆንስተን ቡሲንጊ ለሂዩማን ራይትስ ዋች መልስ መስጠት አቁመናል ብለዋል። የዜናው ሰዓት አበቃ። አድማጮች፣ ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ኸርት በ25 ሜትር ባንድ በ2110 በ12140 ይቅርታ፣ በ12110 እና በ12140 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ መስከረም 30 ምሽት ፕሮግራማችን ነው። በወቅቱ የኢትዮጵያ ጉዳይ ላይ ውይይት ይዘናል። አገሪቱ አሁን የጭንቅ አማላጅ የሚፈልግበት ሰዓት፣ ፖለቲካውን በተመለከተ የሚሰሙት ነገሮች አንዳንዶቹ ምንም ውስጡን በደንብ ልናውቀው ባንችል፣ ግን ከዚህ በፊት ያልተለመዱ አይነት ነገሮች እናያለን አገሪቱን በሚመሩት ኃይሎች አካባቢ። ዲያቆን ዳንኤል ክብረት በሁለተኛው አጋማሽ ይመለሳሉ። አብራቸውን ቆዩ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በኦሮሚያና በሶማሌ ክልሎች መካከል እያገረሸ ላለው ግጭት መፍትሄ ለመፈለግ እየሰራ መሆኑን የኢትዮጵያ መንግስት አስታውቋል። የእርስ በርስ ግጭቱ የተጀመረው በዜጎች አለመሆኑን የኢትዮጵያ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ለቪኦኤ በሰጡት ቃል ቢገልጹም ጸብ አጫሪው ወይም ተጠያቂው ማን እንደሆነ ግን አልተናገሩም። በሌላ በኩል የኢትዮጵያ የህዝብ ተወካዮች ምክር ቤት አፈ ጉባኤ አባዱላ ገመዳ ከትናንት በስቲያ በሰጡት መግለጫ ከስልጣን ለመልቀቅ እንደ ምክንያት ባቀረቡት ጉዳይ ውስጥ ውሃ የሚቋጥር ቁም ነገር ሳይኖር እንደማይቀር ዶክተር ነገሪ አመላክተዋል። ዶክተር ነገሪ ለእንጮን ዛሬ ጽዮን ግርማ አነጋግራቸዋለች። መፈናቀሉ አለመቋረጡን አስመልክቶ ለቀረበላቸው ጥያቄ ከሚሰጡት መልስ ይጀምራሉ። በመጀመሪያ ደረጃ ይሄ ግጭት የኦሮሞ እና ኢትዮጵያ ሶማሌ ግጭት ነው ብሎ መደምደም አይቻልም። ምክንያቱም ሁለቱም ህዝቦች ወንድማማች ህዝቦች፣ በሰላም አብሮ የሚኖሩ ብዙ እሴቶችን የሚጋሩ ከቋንቋ ጀምሮ ሃይማኖትን፣ እንዲሁም ደግሞ በመጋባት አንድ ቤተሰብ የመሰረቱ አንዱን ከሌላው የማንለይበት ሁኔታዎች ያሉት ነው፣ በተለይ በድንበር አካባቢ እና በከተሞችም ጭምር ይህንን ጉዳይ እኛ በሁለቱ ህዝቦች መካከል ያለው ግጭት ነው ብለን አንወስደውም። በመጀመሪያ ደረጃ አሁንም ደግሞ እነዚህ ሁለቱ ህዝቦች ባለው አጋጣሚ እየተላቀሱ መሄድ የለባቸውም ብሎ ህዝቡ አንዱ ለሌላው የሚያሳየው ፍቅር በእውነት እንዲሁ በቀላሉ የሚታለፍ አይደለም እና ዶክተር ነገሪ ብዙ ዶክተር ህዝብ እዚች ጋር ሲላቋርጦትና እንዳሉት የሁለቱ ህዝቦች ግጭት አይደለም፣ ሁለቱ ህዝቦች በሰላም ሲኖሩ የነበሩ ናቸው ብለዋል። ና ታዲያ ይሄ ግጭት የማን ግጭት ነው? እንግዲህ እዛው አካባቢ እዛው አገር ላይ ነው ግጭቱ የተፈጠረው አይደል? ሰዎችም የሞቱት የተፈናቀሉት የማን ነው? አሁን እንደሚታወቀው ስለ ህዝብ በምናነሳበት ጊዜ በመንግስት ይመራል። የተለያዩ የመንግስት መዋቅሮች አሉ። ከጸጥታ አካል ጀምሮ የተለያዩ አካላት ነው ያሉ በእያንዳንዱ ሀገሪቷ ባሉት ክልሎች ማለት ነው። ስለዚህ ችግር ምክንያት የሆኑት በጥናት ተለይቶ እንዲሁ ዝም ብሎ ጥናትም ባይሆን ይህንን ችግር ለዘላቂነት ለመፍታት እየተደረገ ያለው ጥረት አለ። በዛ ውስጥ ሰፊ የሆነ ሪፖርት ይቀርባል ግን አለመግባባቶች ነበሩ። ያንን ደግሞ በሰላማዊ መንገድ ለመፍታት ሁለት ክልሎች ጨመራል ተፈራርመዋል። በዛ መሰረት ደግሞ ሲሰራ የነበረ የወሰን ማካለል ስራዎች ነበሩ። ነገር ግን በመሀል በትክክል መሬት ከመያዙ በፊት አልፎ አልፎ የሚከሰቱ የጸጥታ አካላት እንግዲህ የተሰጣቸው ኃላፊነት አለ። አንዳንድ ጊዜ ሆን ብሎ ሊሆን ወይ ደግሞ በስህተት እንኮሳዎች እንደነበሩ ነው እንግዲህ በሁለቱም በኩል ሪፖርት ሲደረግ የነበረው። በአሁኑ ጊዜ ይህንን ጉዳይ የሚያባብስ አንዱ መረጃ ነው። በማህበራዊ ሚዲያ ይሁን በተለያዩ ሚዲያዎች፣ በሬዲዮ፣ በቴሌቪዥን የሚገለጹት የሁለቱንም ህዝቦች የማይወክሉ ግጭትን የሚያባብሱ እንደነበሩ እናስታውሳለን። ስለዚህ ምክንያቱ አንድና ሁለት አይደለም። ግን ዶክተር ነገሪ ግን ዶክተር ነገሪ ግን አሁን ለምሳሌ እንዳሉት መረጃዎች ሁኔታውን እያባባሱት ነው ብለዋል። ግን እንደሚታየው የተፈጠሩት ሁኔታዎች መረጃ ሆነው ይወጣሉ እንጂ መረጃዎች ወደዛ ሄደው የሚያባብሱበት ሁኔታ አልታየም። ለምሳሌ ህዝብና ህዝብ የሚለው ሳይሆን ልዩ ፖሊስ የተባለ መጀመሪያ ጥቃት ከፍቶ እንደነበረ ሲነገር ነበር። ይሄ ለረጅም ጊዜ የቆየ ነው በእኛ የሬዲዮ ጣቢያ እንኳን ሰዎች እየመጡ ቃለ ምልልስ ሲሰጡ ነበር። እንደዚህ አይነት ነገሮች እንደነበሩ መረጃዎች ማባባስ ሳይሆን ከዛ የሚወጡት መረጃዎች ናቸው የተፈጠሩትን ሁኔታዎች የሚያሳዩት። ለምሳሌ መፈናቀል እንዳለ ግልጽ ነው። ፊት ለፊት የሚታይ ነገር ነው። ስለዚህ መፈናቀሎች አሉ። ሰዎች መሞታቸው ግልጽ ነው። ሰዎች ሲሞቱ ይታያል እና እነዚህ መረጃዎች ለህዝብ የሚደርሱበት ሁኔታ ነው እንጂ ያለው ከመረጃዎች ምክንያት የተባባሰ ምን የተጨበጠ ነገር አለ የሚታይ ነገር በእኛ ቦታ ሆነሽ እነዚህን እየወጡ ያሉትን መረጃዎች ሞኒተር ብታደርጊ በፊት የተወሰኑ ግጭቶች ነበሩ። ከጊዜ ወደ ጊዜ ግን እንዲባባሱ ተደርጓል። መልኩ እንዲቀይር ያደረገው ግጭት አልነበረም እያልን አይደለም። ግጭቶች ነበሩ። ወሰን አካባቢ በፊትም ግጭቶች አልፎ አልፎ ነበሩ። ይህ እንደዚህ አይነት ግጭት ግን አልነበረም። የተሳሳፊ አካሄድ እንዳለ በግልጽ ይታወቃል እና ይህንን በቤት መረዳት ያስፈልጋል። መሬት ላይ ያለው እሳት እንዲሁ ዝም ብሎ አይቀጣጠልም። የሆነ የሚያቀጣጠል ነገር ሲኖር ነው። ምንም አልተፈጸምን ነገር ማለት አይደለም። ልዩ ፖሊስም ቢሆን የትኛውም የታጠቀ አካል በሰላማዊ ዜጋ ላይ በሌሊትም ይሁን በቀን ይሁን ግድያ በሚፈጽሙበት ጊዜ ይሄ የመንግስት አጠቃላይ የመንግስት ወይ ደግሞ የህዝብ አድርጎ ለሌላ አካል መግለጽ ያንን ጉዳይ ከመስራት ጉዳዩን የሚያባብስ እንደሆነ ግልጽ ነው ማለት ነው። ዶክተር ነገሪ፣ የኦሮምኛ ፕሮግራም ዝግጅት ክፍላችን ሰሞኑን ባቀረበው ዘገባ በጅጅጋ የሚገኙ መምህራን መስራት እንዳልቻሉ ና ስጋት እንዳለባቸው ተዘግቦ ነበረ። አሁንም ደግሞ መፈናቀሎች እንዳሉ ተዘግቦ ነበረ። ና መቼ ነው ታዲያ የሚቆመው? ችግሮቹ ከታወቁ እንደዚህ አይነት ውይይቶች ካሉ እንዲህ ያለው ነገር መቆሚያ ቤቱ ጋር ነው። ይሄ ግጭት ይቆማል። በፊት የነበረው ሰላማዊ ግንኙነትም እንደሚቀጥል ሙሉ እምነት አለኝ። መንግስትም ይሄንን እየሰራ ነው። መቼ ነው ለሚባለው አሁን ስራዎች እየተሰሩ ነው። እንግዲህ፣ እንዳልክ ጊዜ ያለን ጊዜ የአየር ሰዓት ነው፣ አጭር ነው እንጂ መንግስት የፌዴራል መንግስት እያቋቋመ ግብርሃል አለ ስራ እየሰሩ ነው። የእኛም ጽሕፈት ቤት ያለበት የምሳተፍበት እኔ ራሴ የምሳተፍበት ማለት ነው፣ አንዱ በማቋቋም እንሰራለን። ሌላው ደግሞ ተጨማሪ እንዳይፈናቀሉም ለሁለቱ ክልል አመራር የተሰጠ ኃላፊነት አለ። ያንንም ደግሞ ፌዴራሉ እየተከታተለ እያስተገብቷል ማለት ነው። የዩኒቨርሲቲ ተማሪዎችና መምህራኒን በተመለከተ የጅጅጋ ዩኒቨርሲቲም ቢሆን በኦሮሚያ ውስጥ ያሉት ዩኒቨርሲቲዎችም ቢሆን ምንም ልዩነት ሳያደርጉ እያንዳንዱም የኢትዮጵያ ብሄር ብሄረሰብ ከየትም ቋንቋ ከየትም ብሄር ቢመጡ ማስተናገድ አለበት። ችግር እንደደረሰባቸው ያመለከቱት አሉ። ይህ ችግር ግን መቀጠል የለበትም። መንግስት ጣልቃ ገብቶ አስፈላጊውን እርምጃ እየወሰደ ይህንን ችግር ይዙ መግታት አለብን። አሁን ከኦሮሚያ አካባቢ ወደ ጅጅጋ የተመደቡ ተማሪዎች ዘንድሮ ችግር ስለደረሰብን አይ ሄድም ካሉና ወደ ሌላ ቦታ እንዲመደቡ ከተደረገ በሚቀጥለው እሱ እንዴት ነው? ሀገሪቷ እንዴት ነው? ይሄንን ችግር የምንፈጣው? ስለዚህ ችግሩ መቀጠት አለበት። አሁን ለምሳሌ ለሶማሌ ብሔራዊ ክልል ፕሬዚዳንት የተሰጠው አንዱ ኃላፊነት ምንድን ነው ከጅጅጋ ዩኒቨርሲቲ ጋር ከትምህርት ሚኒስቴር ጋር በመነጋገር እንደዚህ አይነት ነገር ፌዴራሉን ይሁን የክልሎችን መርሆ ያልተከተለች ነሆን መቆም እንዳለበት በተመሳሳይ ሁኔታ የኦሮሚያን ቢሆን የሶማሌ ብሔራዊ ክልል ተወላጆች ወደ ኦሮሚያ ዩኒቨርሲቲ መሄድ እንፈላለን የሚሉም ካሉ ይሄ መሆን የሌለበት እንደሆነና ለሁሉም ጥበቃ እንደሚደረግላቸው ታውቆ ወደ ስራቸውና ወደ ትምህርታቸው እንዲሄዱ፣ ይሄ ደግሞ ስጋታቸውን ሳንረዳ ቀርተን አይደለም። ይህንን ችግር በዘላቂነት መፍታት አለብን። እሺ። አመሰግናለሁ። ወደ አፈ ጉባኤ አባዱላ ገመዳ ጉዳይ ልምጣና እንግዲህ አፈጉባኤ አባዱላ ገመዳ በሰጡት መግለጫ መቀጠል የማያስችለኝ ምክንያቴን ወደፊት በዝርዝር አቀርባለሁ ብለዋል። መቀጠል የማያስችል ምክንያቴን በዝርዝር አቀርባለሁ ማለት መቀጠል የማይችሉበት ምክንያት አለ ማለት ነው። ይሄ አረፍተ ነገር ቅሬታ አዘል ነው። ምንድን ነው ምክንያታቸው? እንግዲህ ያው በተለያዩ ሚዲያዎች እንደተገለጸው ክቡር አቶ አባዱላ ገመዳ የኢፌዴሪ የሕዝብ ተወካዮች ምክር ቤት አፈ ጉባኤ በራሳቸው ፈቃድ አሁን ባሉበት ስራ መቀጠል እንደማይችሉ በግልጽ ደብዳቤ መንግስት ጠይቋል። መንግስት ደግሞ ያንን አይቶ ምላሽ በሚሰጥበት ጊዜ ምክንያቱን እንደሚገልጹ እሳቸውም ቃል ገብተዋል። እንግዲህ አቶ አባዱላ እንደምናውቀው ባለፉት ሀያ ስድስት አመታት ከዛም በፊት በትጥቅ ትግል በዚህ አመራር በአዲስ ኢትዮጵያ ግንባታ ውስጥ በአመራር ውስጥ ትልቅ ሚና መጡበት ጊዜ ያለ ምክንያት እንዳልሆነ ማንም ሰው መገመት ይ ያ ምክንያት ደግሞ ምን እንደሆነ እሳቸው በሚገልጹበት ጊዜ የምናውቀው ይሆናል። እኔ በእኔ በኩል ለምክንያታቸው ይሄ ነው ብዬ መናገር አልችለም። በመንግስት ውስጥ በአጠቃላይ ለኢትዮጵያ ህዝብ አገልግሎት አልሰጥም እያለው አይደለም እና እሳቸው ምክንያታቸውን በሚገልጹበት ጊዜ የምንሰማ ቢሆንም ግን ምክንያት ውሃ የሚቋጠር ምክንያት ይኖራቸዋል ብለን ነው የምንገምተው። አቶ አባዱላ በአመራር ላይም በነበሩ ጊዜ በአጠቃላይ ለኦሮሚያም ብቻ ሳይሆን ለኢትዮጵያ ሕዝብ በሙሉ ያበረከቱት ትልቅ አገልግሎት አለ። በመልቀቃቸውም ቢሆን መንግስት ፈቅዶላቸው ቢለቁ፣ በመልቀቃቸውም ደግሞ ኦሮሚያ ሕዝብን ይሁን በአጠቃላይ ለኢትዮጵያ ሕዝብ የሚያበረክቱት አሁን አስተዋጽኦ ይኖራል ብለን የምንገምተው። የመንግስት ቤት አስረክበዋል ወይም ደግሞ ይኖርበት የነበረውን ቤት ለቀዋል የሚሉ መረጃዎችም ወጥተዋል። ይሄ ምን ማለት ነው? እውነት ነው ከሆነስ እንዴት እንግዲህ እየተነገረ ያለው ገና ጥያቄያቸውን አቅርበው ውሳኔ አልተገኘም የሚል ነው። በእኔ በኩል ይሄ የተጣራ መረጃ የለኝም። በዚህ ላይ ጠይቀን ከሚመለከተው አካል መረዳት እንችላለን። መንግስት ቤትን በተመለከተ እንኳን አባ ዱላ ከሳቸው በታች ያለው አመራርም በምሰጥጉ በሚፈቅደው መንገድ የመንግስት ቤት አገልግሎች ለመንግስት ለህዝብ በሚሰጡበት ጊዜ ተሰጥቷቸው ይኖሩበታል ማለት ነው። እንደው ለማጠቃለያ ዶክተር ነገሪ እንግዲህ እርስዎ እዚህ ስልጣን ላይ ከመጡ ጊዜ ጀምሮ በተለያየ ጊዜ እርስዎንም ስንጠይቅዎት ነበረ። በኢትዮጵያ ውስጥ እየሆነ ያለው ነገር በሂደት ነገሮቹ እየተባባሱ እየተባባሱ ነው የሚሄዱት። ተቃውሞዎች ተቀስቅሰዋል። ሰዎች ሞተዋል። ሰዎች ታስረዋል። በጣም በርካታ ነገሮች እየተከሰቱ ነው የሚሄዱት። አሁን ደግሞ መፈናቀሎች፣ ከዛ ደግሞ እንደገና ገዢው ፓርቲ ኢህአዴግን ከሚመሩት ፓርቲዎች ውስጥ እና ደግሞ በሶማሌ ክልል ያለው እንደዚህ አይነት አለመግባባቶች እንደነ አባዱላ ያሉ ሰዎች በድንገት የስልጣን ጊዜያቸውን ሳይጨርሱ መልቀቅ፣ እነዚህ ነገሮች በሙሉ በኢትዮጵያ ውስጥ እየተከሰቱ ያሉት ሁኔታዎች ጥሩ አለመሆናቸውን የማሳያ ምልክቶች ናቸው። አገሪቷ ችግር ውስጥ ናት ማለት ነው አይደለም። ሲሆን ይሄ እንደምታውቀው ሀገራት ብዙ ዘመናት ማለት ይቻላል በአምባገነን ስርአት ስትመራ ከቆየች በኋላ ባለፉት ሀያ አምስት አመታት ጭላንጭል የታየበትና አሁን በማድረግ ላይ ያለበት የዲሞክራሲ ባህል በሚገባ ያላደገበትና የተለያዩ አመለካከቶች የሚስተዋሉበት ነው። እንደሚታወቀው ለውጦች አሉ። ኢትዮጵያ ውስጥ የፖለቲካ ፍላጎቶች አሉ፣ እንዲሁም ደግሞ የኢኮኖሚው በየጊዜው ለውጦች ሲኖሩ ደግሞ የመጠቀም ፍላጎቶች አሉ። በዚህ ውስጥ ደግሞ የክራይ ሰብሳቢነት በአጠቃላይ የሙስና በመንግስት ስልጣን ያለአግባብ መባለግ እንዲሁም ደግሞ በባለ ሀብትነት ስም ከባለስልጣን ጋር ተጠግቶ የፈለጉትን የዛሬውም ብቻ ወይ ደግሞ ኃላፊነት ሲሰጣቸው ለሰፊ ህዝብ እና ለሀገር ሳይሆን ለግል ጥቅማቸው ለመጠቀም የሚያስቡ ሰዎችም ከጊዜ ወደ ጊዜ እየበረከቱ ሲሄድ ችግሮች በየትም ዓለም እንደምታይ የምታይበት ሁኔታ አለ። ስለዚህ ሀገሪቷ እንዳውም ከገባችበት ችግር በትክክል ችግሩ ነጥሮ እየወጣ የሀገራችን አንድነት፣ የሀገራችን ሰላም፣ የህዝቡ ለእሱ በእሱ ያላቸው ፍቅር የሚጠናከርበት ደረጃ ላይ የደረሰ መሆኑን ነው የሚያሳየው። አዎ፣ ግን ዶክተር የምናያቸው ግጭቶች የሚቀጥሉ እንዳልሆነ። ዶክተር ነገሪ ግን እርሶም ራሶታ ቅድም ሲጠቅሱልኝ የመፈናቀሎቹን በሀገሪቱ ታሪክ ታይቶ የማይታወቅ ብለዋል። ምኑ ነው ለውጡ? እንደዚህ አይነት ግጭት ለምሳሌ በምስራቁ ክፍል አካባቢ ሰዎች በጣም በሰላም በመኖር በፍቅር በመቻቻል ዩኒስኮ ድረስ የተመዘገቡበት አካባቢ ነው። የአካባቢ ላይ ግጭት እና መፈናቀል ከኖረ ኢኮኖሚው ከተባለ ለምሳሌ ዛሬ የሚወጣው መረጃ የሚያሳየው የዶላር ዋጋ ማሻቀቡን ነው። በሰብአዊ መብት አያያዝ ሁኔታ፣ በፕሬስ ነጻነት፣ በዲሞክራሲያዊ ስርዓት ግንባታ የሚያሳዩት መረጃዎችና እለት ተእለት የሚወጡት መረጃዎች ማሽቆልቆላቸውን ነው የሚያሳየው። ታዲያ ምኑ ነው ለውጥ ብለው የሚመዘግቡት? በመጀመሪያ ደረጃ ማሽቆልቆል የምለው ኢትዮጵያን አይገልጻትም። በዚህ ጊዜ በተለይ ማለት ነው፣ በተለይ ታሪክን ለሚያውቅ የኢትዮጵያን ታሪክ ለሚያውቅ ሰው ማሽቆልቆል የምለው በፍጹም አይገልጻትም። ለምንድን ነው? ችግሮች አሉ። ኢትዮጵያ ውስጥ ያለውን ችግር ማንም አይክድም። እነዚህ ችግሮች ደግሞ ወደ ተሻለ ወደ ታቀደው ከፍታ የሚያደርሰን እንጂ ወደ ኋላ የሚመልሰን አይደለም። አንዳንድ ጊዜ ፈተናዎች ይኖራል። እውነት ነው። ይሄ መፈናቀል እስከማውቀው ድረስ በዚህም የአይል ቁጥር ሰዎች ሲፈናቀሉ ኢትዮጵያ ውስጥ አሁን ነው የሰማሁት። ኢትዮጵያ ሌሎችን ታስተናግዳለች እንጂ የራሷ ሕዝቦች የምፈናቀሉበት በዚህም በብዙ አሶሲዎች የምፈናቀሉበት ሁኔታ አልነበረም። ይሄ አሁን የሚያሳየው ችግሮች ራሳቸውን በትክክል እየገለጹ ነው። ይሄንም ደግሞ ማኔጅ ማድረግ ይቻላል። አሁን ያለን አቅም ከዚህም በላይ ችግር ማኔጅ ማድረግ ይቻላል። ይሄ ወደ እድል መቀየር እንችላለን ነው እንጂ ምንም ችግር የለም እየተባለ አይደለም። ስለዚህ በዚህ በኩል ያሉትን ችግሮች ችግሮች እንዳሉ በትክክል አምነን፣ በዛ ችግር ላይ ደግሞ መፍትሄ የሚሆነውን መንግስትም አቅም አለው ህዝብም ደግሞ ፍላጎት አለው ችግሩ ችግር ሆኖ አይቀጥልም እያልኩ ነው ሲሆን እሺ፣ ዶክተር ነገሪ በጣም አመሰግናለሁኝ። እንዳልኩት ጊዜ ስለገደበን ውይይታችንን መቀጠል ባንችልም በርካታ ጥያቄዎች ይኖሩናል እና እሱን ይዘን በሌላ ቀን ደግሞ እንደምንገናኝ ተስፋ አድርጋለሁ። ለዛሬ በአሜሪካ ድምፅ ስም አመሰግናለሁ። እኔም አመሰግናለሁ። እኔም ጽዮንን ላመስግንና ወደ ተከታዩ ዘገባችን እንለፍ። ከአሜሪካ ድምጽ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የኢትዮጵያ ብሔራዊ ባንክ የብርን የውጭ ምንዛሪ መጠን ዝቅ አድርጓል። የብድር ወለድ በሁለት ከመቶ እንዲጨምር ወስኗል። የመንግስቱ ውሳኔ የሸማቹን ኪስ እንዲሁም አጠቃላይ ሀገራዊ ምጣኔ ሀብቱን እንዴት ይመለከታል? ሄኖክ ሰማግዜር ዝርዝሩን ይዟል። የኢትዮጵያ ብሔራዊ ባንክ የብር ምንዛሬን በ15 ከመቶ ዝቅ በማድረግ ከሰነበተበት የ23 ብር ከ40 ሳንቲም የዶላር ምንዛሬ ወደ 27 ብር የሚጠጋ ከፍ አድርጎታል። ውሳኔው በዛሬ ዕለት ይፋ ሲሆን ከነገ ጀምሮ ተግባራዊ እንደሚሆን ብሔራዊ ባንክ አስታውቋል። የማዕከላዊ ባንኩ ውሳኔ ይፋ የሆነው በትናንትና ዕለት የኢትዮጵያን የሕዝብ ተወካዮች ምክር ቤት ሶስተኛ ዓመት የሥራ ዘመን የከፈቱት ፕሬዚዳንት ሙላቱ ተሾመ የብር ምንዛሬ ማስተካከያ እንደሚኖር በገለጹ ማግስት ነው። የምንዛሬ ማሻሻያው የእናንተን ኪስ እንዴት ይመለከታል አጠቃላይ የሀገር ምጣኔ ሀብትንስ በሚል የባለሙያ ትንተና ይዘናል። ጌታቸው ተክለ ማርያም በተለያዩ የመገናኛ ብዙሃንና የጥናት ተቋማት ያገለገለ፣ አሁን ደግሞ አማካሪ ነው። መስመር ላይ ይገኛል። ከባህር ዳር እንደምናመሸ ጌታቸው፣ ደህና። እግዚአብሔር ይመስገን። እንደምን አላችሁ? ደህና። እንግዲህ በቅድሚያ የሆድ ነገር ያው ሆዲ ቆርጣል ነውና እንበል እኔ በባንክ ያስቀመጥኩት አንድ ሺህ ብር ቢኖር የወር ደሞዜም እንደዚሁ አንድ ሺህ ብር ቢሆን፣ ብርና ዶላር አቅምና ኪስ ሲለካኩ የኔን ኪስ እንዴት ይመለከታል? እንግዲህ ያንተን ያንተን ፊት የሚመለከተው እንደ እንደ ኢትዮጵያዊ ተጠቃሚ በገበያ ውስጥ ሄዶ እቃዎችን ፈልጎ እንደሚገዛ ተጠቃሚ ከሆነ የምንመለከተው በአጭር ጊዜ አሁን የተወሰደው የብርን ዋጋ ተመን የመቀነስ እርምጃ በተለያዩ በገበያ ውስጥ በምታገኛቸው እቃዎች ዋጋ ላይ አሉታዊ የሆነ ተጽዕኖ ስለሚኖረው የመግዛት አቅምህን ይቀንሳል። ባለህ የገቢ መጠን ስትኖረው የነበረውን ኑሮ መጠን በተወሰነ መልኩ መቀነሱና መገዳደሩ አይቀርም። እሱ ከምንድነው የሚመነጨው ስንል ይሄ የተወሰደው የብርን ዋጋ የመቀነስ እርምጃ አንድም ኢምፖርት በሚደረጉ ከውጭ ሀገር ወደ ሀገር ውስጥ በሚገቡ እቃዎች ላይ ጭማሪን ያስከትላል። ከዛ ውጭ ደግሞ ከውጭ ሀገር ወደ አገር ውስጥ እቃዎችን በሚያስገቡ ነጋዴዎች አመለካከት ላይ የራሱ የሆነ ጫና ያሳድራል። አሁን በግደ እቤያ ውስጥ እቃ አጠራቅሞ ይዞ ያለ ነጋዴን እንኳን ብንወስድ ወደፊት እቃዎቹን ለማስገባት የውጭ ምንዛሬ በሚፈልግበት ሰዓት ከፍ ባለ ዋጋ መግዛት እንዳለበት ስለሚያስብ አሁን እጁ ላይ ባሉት የገበያ እቃዎች ላይ ራሱ የዋጋ ጭማሪ ለማድረግ ይገደዳል። ስለዚህ እንደ ኢትዮጵያ ባሉ ብዙ ተጠ- ብዙ የምንጠቀማቸው እቃዎች ከውጭ በሚገቡበት ሀገር መሰረታዊዎቹን ጨምሮ ማለት ዘይትም ጨምሮ መሰረታዊ እቤት ረገድ የምንጠቀምባቸው የተለያዩ እቃዎች ከውጭ የሚገቡ እንደመሆናቸው ለሱ ዋጋ በመጨመር ረገድ አሉታዊ ተጽዕኖ አለ። ስለዚህ ያንተን እንደ ተጠቃሚ ያንተን የመግዛት አቅም ይገዳደርሃል። የኑሮ ሁኔታም በዛው መልኩ ጫና ያሳደርበታል ማለት ይቻላል። ሌላኛው እንግዲህ የብድር ወለድን ይመለከታል። በሁለት መቶኛ ከፍ ሲል ወደ ሰባት ከመቶ ነው የሆነው። ይሄ ሁኔታ እንዲያው በስፋት ብንመለከተው ሀብታም ነጋዴዎችን ወይም ደግሞ አነስተኛ የሰፈር ሱቅ ነጋዴዎችን እና የመሳሰሉትን ኑሮ እንዴት ይመለከታል? የሕዝቡንስ በአጠቃላይ ምን ማለት ነው? የብድር ወለድ ከፍ አለ ማለት። የብድር ወለድ ከፍ አለ ማለት አንድ ሰው ከባንክ በሚበደርበት ጊዜ የሚያገኝ እክፈል ያለበት የብድር መጠን ቤዙ ከፍ አለ ማለት ነው። ከዛ ውጪ እንግዲህ ሌላው የወለድ ምጣኔ የምንለው ሰዎች ሲያስቀምጡ የሚያገኙት የወለድ ምጣኔ ነው። አሁን እንግዲህ በብዙ እንግዲህ የባንኪንግ ስትራክቸር የምንወስድ ከሆነ ወር የፋይናንስ ስርዓቱን ግምት ውስጥ የምናስገባ ከሆነ የፋይናንስ ስርዓቱ ድሃ ውስጥ ቆጥበው ሀብታሞች የሚጠቀሙበት ስርዓት ነው። በእኛ ሀገር ብቻ አይደለም፣ በውጭም ሀገራት ድሃ ይቆጥባል፣ ሀብታም ይበደራል። የብድር ምጣኔው ለድሃው እንዲጠቅም የሚያስፈልግ ከሆነ መሆን ያለበት የሚያስቀምጥበት የብድር መጠን እንዲጨምር ማድረግ ነው። መጠኑ ዋጋው ብቻ መጨመሩም ለራሱ የደሃውን ቅመጥ ሁኔታ ያበረታታል፣ ከዛም ህይወቱን የተሻለ ያድረጋል ማለት አይቻልም። ለምን የሚያስቀምጥበት መጠን በዋጋው ውድነት ከሚበላበት መጠን ጋር ተነጻጻሪ ወይ ከፍ ያለ ካልሆነ ከባንክ የሚያገኘው ወለት ተጠቃሚነቱ አነስተኛ ነው የሚሆን አሁን የተደረገ የተደረገው የኢንትረስት ሬት ማሻሻያ ያን ያህልም የጎላ በፋይናንስ ዘርፉ ላይ የጎላ ለውጥ ያመጣል፣ በደሃም ሆነ በሀብታሞቹ የማስቀመጥና የመበደር ሁኔታ ላይ ለውጥ ያመጣል የሚባል አይደለም። ለምን ሁሉ ጊዜ የወለድ ምጣኔዎችን ስናስብ በተነጻጻሪ በኢኮኖሚ ውስጥ ካለው የዋጋ ውድነት አንጻር ተመልክተን ስለሆነ አሳየት ያለብን አሁን በኢትዮጵያ ውስጥ ያለው የዋጋ ውድነት መጠን አሁን በሌተስት በሆነው ኢንፍሌሽን ወደ አስር ነጥብ ስምንት ፐርሰንት ነው። ስለዚህ በሰባት ፐርሰንት የሚያስቀምጥ ሰው ኦልሞስት ወደ ሶስት ነጥብ ስምንት ፐርሰንት ሉዝ እያደረገ ነው የሚያስቀምጠው ገንዘብ ዋጋውን እያጣ የሚበደረው ሰው ያው እንደ ባንኮቹ የፖሊሲ መጠን ስለሆነ የሚበደረው በእሱ ላይ በድርድር የሚደረግ የብድር ወለድ ምጣኔ ስለሆነ ያን ያህል እሱም ላይ ተጽዕኖ ያደርጋል ማለት ነው። ይቻላል አይደለም። እንግዲህ የምንዛሬ ዋጋ በእነዚህ ሶስት እንበላቸው የምጣኔ ሀብት አምዶች ማለትም የፊስካል በጀት የገንዘብ ፖሊሲና ወለድ እንደዚሁም የዋጋ ንረት በጣም ተያያዥ ናቸው አፍንጫ ሲነካ ዓይን ያለቅሳል አይነት ነው ያላቸው ግንኙነት። እና እንዲያው በሚገባ ቋንቋ የውጭ ምንዛሬ በአስራ አምስት ከመቶ እንዲቀንስ ሲደረግ የዋጋ ንረትስ በተያያዥነት እንዴት ይሆናል? የውጭ ምንዛሬ ክምችትም ችግር አለ የምናውቀው። እነዚህን እንደው ተያያዥ ችግሮችን ከህብረተሰቡ ኑሮና ከአጠቃላይ ምጣኔ ሀብት አንጻር ግንዛቤ ማስጨበጥ ብንችል ይሄ እንግዲህ እንደ ፖሊሲ የሚደረገው ኤክስፖርተሮችን ለማበረታታት በሚል ኤክስፖርተሩን አበረታቶ ኢምፖርት የሚያደርገውን ሰውዬ ደግሞ ኢምፖርት ከሚያደርግ ኢምፖርት የሚያደርገውን ወይ ከውጭ የሚያስገባውን እቃ አገር ውስጥ እንዲያመርተው ማበረታታት፣ ኢምፖርት ሰብስቲቲዩሽን የሚባለው ነገር እሱን ማበረታታት ነው አላማው። አሁን በኢትዮጵያ ሁኔታ ግን እሱ እውነት ነው ወይ ነው አሁን ጥያቄ። ኤክስፖርተሩ በዚህ ሁኔታ ተበረታቶ ወደ ውጭ በብዛት መጠን ኤክስፖርት ሲያደርግ አይተናሉ። እንደዚህ አይነት እርምጃዎች በተወሰዱባቸው ከዚህ በፊት ባሉት ሁኔታዎች ጭማሪ ማለካልን። የእስከዛሬዎቹ የውጭ ምንዛሬ ማስተካከያዎች ማርጅናል ወይም አነስ ያለ የኤክስፖርት ጭማሪ ነው ማምጣት የቻሉ ለምን ሲባል ኤክስፖርተሩ ከሚገዛበት ዋጋ ይልቅ ሌሎች ብዙ ዋጋ የሚያስከፍሉት በሀገር ውስጥ ያልተመቻቹለት ሁኔታዎች አሉ። ስለዚህ እነሱ ባልተመቻቹበት ሁኔታ ወደ ውጭ ኤክስፖርት አድርጎ የውጭ ምንዛሬ በብዛት ያመጣል የሚለውን ነገር እስከ ዛሬ ያሉት ኤክስፒሪየንሶች፣ ታሪኮች የሚያሳዩን እውነት እንዳልሆነ፣ በተነጻጻሪው ግን ሌላኛው ሳይድ እውነት ነው። የውጭ ምንዛሬ ማስተካከያዎች በተደረገባቸው ሰዓታቶች ሁሉ በዚህ ሀገር ኢኮኖሚ ላይ ኢንፍሌሽነሪ ፕሬሽር ወይም የዋጋ ውድነት ጫና ተመልክተናል። ብዙ እቃዎች ከውጭ የሚመጡ እቃዎችን ጨምሮ የዋጋ ጭማሪ ሲደረግባቸው አይተናል። የሚገዙት ሰዎች አንጻር ስናይ ይሄ ነገር መካሄዱ እቅር በብዙ እቃዎች ላይ የዋጋ ጭማሪ ሊኖር እንደሚችል መጠበቅ። ጌታቸው ተክለማርያም የምጣኔ ሀብት አማካሪ ነው። ከባህር ዳር ነው ዛሬ መግለጫውን የሰጠን። እናመሰግናለን። አመሰግናለሁ። ሄኖክን ለዘገባው እናመሰግናለን እንዲሁም እንግዳውን። አሁን ከምሽቱ ሶስት ሰዓት ከሰላሳ አራት ደቂቃ ሆኗል። አዲስ አበባ ላይ ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። በአስራ ዘጠኝና በሀያ አምስት ሜትር ባንድ እንዲሁም በናይል ሳት ነው የምንገኘው። አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ዌብሳይታችን ነው። በፌስቡክ እና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ወደ ተከታዩ ዝግጅታችን እናልፋለን አሁን የአገር ጉዳይ የራዲዮ መጽሔት ከትናንት በስቲያ እሁድ ምሽት ዝግጅቱ የፕሮግራሙን ሁለተኛ ዙር መጀመር ሲያስተዋውቅ እንዳለው አነጋጋሪ አሳሳቢና ሁነኛ መላ ለሚሹ አንገብጋቢ የአገርና የህዝብ ጉዳዮች የሚጽፉ በተለያዩ መንገዶች በንቃት የሚሳተፉና በሙያ መስኮችም ለብዙዎች ጥቅም የሚውሉ ስሮች ስራዎቻቸው የሚታወቁ የህዝብ ጉዳይ ግድ የሚላቸውን የማህበረሰብ አባላት ያወያያል በዚህም ዝግጅት በኢትዮጵያ ጉዳይ ላይ ባተኮሩ ምሁራዊ ጽሁፎቹ በስፋት የሚታወቀው መንፈሳዊ ይዘት ያላቸው በርካታ መጽሐፍት ደራሲው ዲያቆን ዳንኤል ክብረትና በፖለቲካ ተሳትፎ ሳቢያ ለበረታ እንግልት ቢዳረግም ዛሬም ከኢትዮጵያ ጉዳዮች ያራቀው የቀድሞ የአንድነት የህዝብ ግንኙነት ኃላፊ አቶ ሀብታሙ አያሌው ናቸው ተወያዮቹ። ሁለቱን እንግዶች ያወያየው የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ዲያቆን ዳንኤል ክብረት ይጀምራሉ። አገሪቱ አሁን የጭንቅ አማላጅ የምትፈልግበት ሰዓት ነው። ፖለቲካውን በተመለከተ የሚሰሙት ነገሮች አንዳንዶቹ ንም ውስጡን በደንብ ልናውቀው ባንችል ግን ከዚህ በፊት ያልተለመዱ አይነት ነገሮች እናያለን። አገሪቱን በሚመሩት ሀይሎችም አካባቢ የግጭቶች አፈታተ ላይ የምናያቸው ነገሮች አሉ። አሁን በሶማሌ ክልልና በኦሮሚያ ክልል መካከል የተፈጠረው ጉዳይ በእውነት ከዚህ በፊት የምናውቀው እንደዚህ አይነት ነገር በኢትዮጵያና በሶማሌ አገሮች መካከል ሲፈጠር ነው። እንደዛ በኢትዮጵያና በኤርትራ እንደ አገር በቆሙ ሁለት ኃይሎች መካከል ሲፈጠር ያየናቸው ነገሮች አሁን በክልሎች መካከል እየተፈጠሩ እያየን ነው። የዛሬ ሃያ ምናምን አመት እንዲህ አይነት ነገሮች ተጀማምረው ነበር። እገሌ ይውጣልን፣ እገሌ ከእኛ ጋር መኖር የለበትም ከዚህ በፊት እንዲህ አድርጎናል፣ ይውጣ፣ ይውጣ የሚባሉ ነገሮች ብዙዎች ከየክልሎቹ እየወጡ ለመፍትሄ በትክክል ሳይሰጣቸው ዝም እየተባለ አንዳንዶቹም ጊዜያዊ መፍትሄ ብቻ እየተሰጣቸው ልማድ ሆነው አሰራር ሆነው ይህን ያደረጉት ሰዎችም ራሳቸውን እንደ ጀግኖች እንዲቆጥሩ፣ ይሄ የተደረገባቸው ሰዎች ራሳቸውን እንደ በደለኞች እንዲቆጥሩ እየተደረገ የተፈጠረው ነገር ዛሬ የማይመለስበት ደረጃ ላይ ደርሷል። አሁን በክልሎች መካከል ያለው ግጭት በሁለት ሀገሮች መካከል ያለ ግጭት እስኪመስል ድረስ ፕሮፓጋንዳውን ስንሰማው የህዝብ ግንኙነት ሰዎች የሚለውን ስንሰማ ሁለት ጦርነት ውስጥ የገቡት ሀገሮች የሚሰጡት የፕሮፓጋንዳ መልስና ጥያቄ አይነት ሆኖ ስናየው ለተጎዱት ሰዎች ከሚሰጠው ትኩረት ይልቅ ለፕሮፓጋንዳው የሚሰጠው ትኩረት ሲያይል፣ አዎ ሲያይል ስናየው፣ አገሪቱ ምንድን የሆነች ነው ማለት ዘጠኝ ክልሎች ወይም ስቴትስ ነው የገነባ ነው ወይ ዘጠኝ ሀገሮች ነው ያልተራረቀ ያን ያልተራርቀናል ወይ ብሎ እንዲጠይቁም ይጋብዙ ነው። አገር ነው ወይ እየተገነባ ያለው ሰሞኑን አንተ ማይተው ሊሆን ይችላል። ለምሳሌ የሃይ ስኩል መልቀቂያ ፈተና ያውጡ ልጆች ወደ አራት መቶ የሚጠጉት ኢትዮጵያውያን አይደለንም ብለው ሞልተዋል ብሎ ትምህርት ሚኒስቴር አወጣ። ምን ማለት ነው የልጆቹ አልገረሙኝም። በቃ ሲነገራቸው የኖር ነው ብሔር አገር ነው፣ ብሔረሰብ ደግሞ የሰው አገር ማለት ነው። ስለዚህ ይሄ ሲነገራቸው የኖሩት ልጆች ሀገር፣ ኢትዮጵያ አይደለችም ቢሉ ብዙም የሚገርም አለ ዘራ ነው አፍርቷል ማለት ስለዚህ እንግዲህ በድፍረት ወጥተው የተናገሩት ልጆች ናቸው። ሌሎቹ ኢትዮጵያናት ብለው የሞሉት ሰዎች አይ ለትምህርት ስል እንዲመድቡኝ፣ ኮሌጅ እንድገባ፣ እንደው ችግሩን ላልመጋፈጥ ብለው ነው የሞሉት ነው የሚለው ራሱ ደግሞ አጠያቂ ነው። እና እነዚህ ነገሮች ወዴት እየሄዱ እንደሆነ ያሳየን ነው። እና እኔ ኢትዮጵያ የጭንቅ አማላጅ የምትፈልግበት ሰዓት ላይ ናት። የጭንቅ አማላጅ የምትፈልግበት የሚመስል ሁኔታ ነው ብልሀል ዲያቆን ዳንኤል። በእርግጥ የሚያነጋገር የሚያሳስብ ነው ከማይመለስበት ቦታ የደረሰ ጥያቄ ይልቁንም ደግሞ ዘውግን መሰረት ያደረጉ ፍላጎቶች ከአገር ፍላጎት ከአገር ማንነት መብለጣቸው የማንነትን ጉዳይ ራሱ ጥያቄ ውስጥ ማስገባታቸውን ጠቃቅሰሃል። በዚህ ሰዓት ይህን ፕሮግራም የሚከታተሉ አድማጮቻችን በየቤታቸው እንዲነጋገሩበት የከፋ ሁኔታ ከመምጣቱ በፊት አሁን እድሉ እያለ ሊደረጉ በሚችሉ ነገሮች ላይ ትኩረት እንዲሰጥም ጭምር ነው እና እናንተ ተሰሚነት ያላችሁ በየፊናችሁ በአገር ጉዳይ ላይ የነቃ ተሳትፎ የምታደርጉ ሁለት እንግዶቼ አድማጮች ከእናንተ ጋር እንዲወያዩ ጋብዛለሁ። ሀብታም፣ ወደ አንተ ልምጣ። መንደርደሪያው ላይ ስለ አንተ እንናገራለን እኔና አዲሱ የቅርብ ጊዜ ትዝታ ነው። ብዙ በደሎች የደረሱብህ ወጣት ነህ። በአገር ጉዳይ ያገባኛል፣ ለውጥ ላመጣ እችላለሁ በሚል ባለፍክበት ሂደት ውስጥ ለመስማት እንኳን የሚዘገንኑ አጋጣሚዎችን አልፈህ ዛሬ ግን የምትሰብከው ከዚህ ቀደም በተደጋጋሚ ተነጋግረናል። እንደሚቆረቆር ዜጋ ሊመጣ የሚችለውን አደጋ በስጋት የሚያይ እንጂ በጥላቻ የሚንጸባረቅ ሀሳብ አደለምና ቅድሚያ ላመሰግንህ እፈልጋለሁ። እስቲ በቀጥታ ለዲያቆን ዳንኤል ክብረት ያነሳው ትልል አንተም ባጭሩ አንተ እንዴት ትገመግመዋለህ? ዛሬ ቅዳሜ ላይ ሆነን ነገ በሚተላለፈው ፕሮግራማችን ላይ ሳነጋግራችሁ የፓርላማው አፈ ጉባኤ የመልቀቂያ ደብዳቤ ለፌዴራል መንግስቱ ማስገባታቸውን የሚገልጽ ዜና ወጥቷል። ከርቀትም ቢሆንም የፖለቲካውን ትኩሳት በጠበቀ ስሜት የምትከታተልነህና እንዴት ትገመግመዋለህ? ሀብታሙ አመሰግናለሁ አሉላ። እኔ ቅድም ሊያቆን ዳንኤል እንዳለው ኢትዮጵያ በጣም እጅግ በጣም ፈታኝ ሁኔታ ላይ እንዳለች ይሰማኛል። እንደው የአለቃያሌውን ንግግር ተውሼ መልህቋን የምትጥልበት ሀብታ ማዕበል ከወዲያ ወዲህ የሚያላጋት መቼ፣ በምን ሁኔታ እንደምትሰጥም ወይም ምን አይነት አደጋ ሊደርስባት እንደሚችል በውል ለመለየት የሚቸግር ግን አደገኛ ሁኔታ ላይ ያለች ሀገር እንደሆነች ግልጽ ነው እና ቅድም የተነሳው በሕዝብ መካከል የሚነሳው ግጭት በብሔረሰብ መካከል፣ ቅድም እንደተባለው ዘጠኝ ክልል እና ሁለት ከተማ አስተዳደር አለ። ግን ዘጠኝ ሀገር እና ሁለት ሌላ ከተማ አስተዳደሮች ያሉበት ሀገር ሆኗል። በዘጠኙ ብቻ መካከል ሳይሆን ወይም በዘጠኙ ክልል እና በሁለቱ ከተማ አስተዳደር ብቻ ሳይሆን ራሳቸው ልሉ በራሱ ያለው ችግር እጅግ በጣም ሰፊ ነው። አንድ የሚያደርገንን በሙሉ ያጣንበት ወቅት ስለሆነ፣ አጣን ስል ያ ሙሉ በሙሉ ከውስጣችን ጠፍቷል ሳይሆን ባለፉት ሀያ ስድስት ዓመታት የተዘራው በቁሏል። ያለው ዳንኤል ልክ ነው። ሀያ ስድስት ዓመታት ሙሉ የሚያስተሳስረንን ከልዩነታችን የሚበልጠውን አንድነታችንን አተን፣ በልዩነታችን ያገኘነውን ሀብት በአግባቡ መጠቀም ሲኖርብን የሄድንበት ርቀት የበለጠ ልዩነታችንን እያደመቅን አንድ የሚያደርገንን እያጠፋን በታሪክ ውስጥ በጎውንም መጥፎውንም አብረን ያሳለፍናቸውን ሁሉ ትተን የጨቋኝ ብሔርና የተጨቋኝ ብሔረሰቦች ልቦለድ ፈጥረን በዚህ የፖለቲካ ሂደት ውስጥ ማለፋችን ሂዶ ሂዶ አሁን ያመጣው ሁኔታ ማንም በቀላሉ ሊመልሰው የማይችል እንደሆነ ይታያልና የሀገር ሽማግሌዎች፣ የሃይማኖት መሪዎች ያጣንበት ሁኔታ ተቋማቱ በሙሉ ለፖለቲካ ዓላማ በመዋላቸው ወደ ከፋው እና በጣም አስቸጋሪ ወደሚሆነው ችግር እንኳን አገሪቷ እንደው ጥልቅ ብላ ከዚህ ወደ ባሰው ብትሄድ እረ ግድ የለም ተው ብሎ የሚናገር የሚደመጥ እንኳን እያጣን ያለንበት ሁኔታ በጣም አሳዛኝ እንደሆነ ይታየኛል። በአጠቃላይ በመጨረሻ ያነሳኸው የፓርላማው አፈጉባኤ አቶ አባዱላ ገመዳ የስራ መልቀቅ ከመንግስት ግልጽ የሆነ ነገር እስከዚህ ሰዓት አልሰማሁም። ግን በሚዲያዎች በተለያየ መልኩ ይነሳል እና ይሄ ለእኔ የሚያሳየኝ ስርዓቱ እንደ ስርዓት ችግሮችን ተነጋግሮ መፍታት ያለመቻሉ በዚህ በተለመደው ችግርን በኃይሌ መፍታትና የተለየ አመለካከት ያላቸውን ማሰር፣ መግደል፣ ማሰደድ የነበረው ባለፉት ሀያ ስድስት አመታት አሁን ያ አምባገነናዊ ጠባይ በፓርቲ ውስጥም በከፍተኛ ሁኔታ እየተስፋፋ በመሄዱ ፓርቲው በንግግር ችግሮችን መፍታት የሚችልበትን እድል በሙሉ ያጣ መሆኑና የመጨረሻው ሰዓት ሲደርስ ለቁጥጥር የማይመች ሁኔታዎች እየተፈጠሩ እንደሆነ ማሳያ ሆኖ ነው የሚታየኝ። በእውነቱ አፈጉባኤው ከስራ ለመልቀቅ አቅርበው ከሆነ በእኔ እምነት የዘገየ ነው። እንዳውም ሌሎቹም ይህንኑ ነው ማድረግ አለባቸው። አገር ለዚህ አደጋ ከተጋረጠች በኋላ በሌላ ልማት ቢሆን እንደሚታወቀው በትንንሽ ችግሮች ሁሉ ኃላፊነቴን አልተወጣውም ብለው ወደኋላ ይመለሳሉ እና በዓመት ስድስት መቶ ስምንት መቶ ሰው በሀገሪቷ ውስጥ ሲገደል ወታደራዊ መሪዎች፣ የሲቪል መሪዎች በሙሉ በጉዳዩ ላይ ሪዛይን ማድረግ፣ የሃይማኖት መሪዎች መንጋችንን መጠበቅ አልቻልንም ብለው ማቅለብ ሰው ወደ ማልቀስ መሄድ የነበረባቸውን ወቅት ነበረ። ግን ይሄ አልሆነም እና በጣም አደገኛ ሁኔታ ይታየኛል፣ በእኔ በኩል። መልካም። እንግዲህ ስጋታችሁ የከፋ አዝማሚያ ሊፈጠር የሚችልበት አፋፍ ላይ አገሪቱ መዳረሷን ነው። ምስቅልቅል ያሉ ወደ ትርምስ ሊያመሩ ይችሉ ይሆናል ብለው ያሳደሩ ሁኔታዎች በተደጋጋሚ ታልፈዋልና ይሄ የሚታለፍ የሆነው የሚል ተስፋ ማሳደሩን በአንድ ልብ ይዛችሁ፣ ነገር ግን ወደዛ ወደ ከፋ አዝማሚያ እንዳያመራ ሊደረጉ በሚችሉ ነገሮች ላይ ትኩረት አድርጋችሁ የተወሰኑ ሀሳቦችን ደግሞ ፈንጠቅና አድርግ ዲያቆን ዳንኤል፣ ወደ አንተ ነው የምመጣው። የዛሬ ዓመት ልክ በዚህ ሰዓት በኦሮሚያና በጎንደር የህዝባዊ እንቅስቃሴ የበረታበት አሁን የምናየውን አይነት ዘውግን መሰረት ያደረጉ አንዱ በሌላው ላይ ያልተፈለገ ሁኔታ ውስጥ ይገባል፣ በቁጣ ይነሳል የሚል ስጋት አሳድሮ የነበረበት ሁኔታ ታልፎ ነበር። ይሁንና የታለፈበት መንገድ ግን የተወሰዱ እርምጃዎች ምናልባትም ለሌላ ዙር የከፋ ሁኔታ እንዳይፈጥሩ ስጋት አሳድሮ ሄደዋልና ያ እንዳይደገምስ በህብረተሰቡ ዘንድም እርስ በርስ በሚደረጉ ሁኔታዎችም ከየትኛውም ብሔር ይወለድ ከየትኛውም ቤተሰብ ይምጣ አንዱ ሌላውን አብሮ ተዋልዶ የኖሩ ህዝቦች እንዴት ነው መቀጠል የሚችሉት? ፖለቲካዊ ሁኔታዎች የህይወትም መሰረት መለወጥ እንዳይችሉ ምንድን ነው አንድ ዜጋ ማሰብ ያለበት? ቅድም እንዳነሳኸው ይህም አሁን ያለው ሁኔታ ሊታለፍ ይችላል። ግን በአንድ በሰለጠነ ህዝብና ባልሰለጠነ ህዝብ መካከል ከሚታየ ልዩነት አንዱ አንድ የሰለጠነ ህዝብ ከማንኛውም ትንንሽ ችግሮች ተምሮ ያ ችግር ዳግም እንዳይደገም መፍትሄ ያበጃል። ያ ነው የስልጣኔ ትልቁ ማሳያ። ያልሰለጠነ ህዝብ ሲሆን የሚያጋጥመው ሁልጊዜ ያንኑ ችግር ለሀያ ለሰላሳ ጊዜ ሲደግሞ ለምሳሌ የኢትዮጵያን ጥንታዊ ጽሁፎች ጀምሮ ከአክሱም ዘመን ጀምሮ የተጻፉትን ስንመለከት አገሪቱ በየተወሰነ ዓመት እየደጋገመ የሚመጣ ድርቅ እናገኛለን፣ ረሀብ እናገኛለን። ይሄ ረሀብ በየዜና መዋሉ፣ በየገድላቱ፣ በየታሪከ ነገስቱ ተጽፎ በተለያየ መንገድ ታልፏል። ግን አሁንም በቅርቡ ዘመን እንግዲህ ባለፉት አመታት እንደዚሁ ወደ ስምንት ሚሊዮን ህዝብን ለአደጋ ያጋለጠ ምክንያቱ የአየር መዛባት የምንበለው ምን የምንበለው ተከስቷል። እንግዲህ በኢትዮጵያ ታሪክ ዶክመንት መመዝገብ ከጀመረበት ጊዜ ጀምሮ እንኳ አስራ ሁለተኛው መቶ ክፍለ ዘመን ተመሳሳይ ድርቅ ተከስቶ እንደነበረ የሚያሳዩ መዛግብ ባለፉት ስምንት መቶ ዓመታት በየሀያ በየ አምሳ መቶ አገሪቱ እየመታት ይሄ ድርቅ መ ለምንድን ነው ሲባል ከጭራሽ ጭራሽ ድርቁን ወይም ረሃቡን ወይም ቸነፈሩን ተመልክቶ መፍትሄ እየዘየደ ሲያልፍ በቃለፈ ይባላል። ግን ዝም ብሎ አያልፍም ብዙ ቤተሰቦችን በትኖ ብዙ ሰዎችን ገሎ ብዙ ሀገር አፍርሶ ነው። ኢትዮጵያ ውስጥ የጠፉ ከተሞች አሉ፣ የጠፉ ማህበረሰቦች አሉ፣ የጠፉ ስልጣኔዎች እነዛን አጥፍቶ ነው ያለው እና አለምም ሊያልፍ ይችላሉ ብዙ አልፏል። እዚች ሀገር ይቺም ሀገሪቱ አጠፋም ጠቅልላ እንድጠፋም አልተፈረደባትም። ግን ብዙ ነገር እያጠ ብዙ ነገር ልንሰራበት የሚችለውን ነገር እያጠፋቸው እያጠፋቸው እያጠፋቸው ነው የመጣቸው እና እኔ ይሄ ነገር እስከ መጨረሻው የትናንቱን እያለፍን እየረሳን የምንቀጥል ከሆነ አንድ ቀን ይሄ ትናንትና የምንረሳበት አቅም ይጠፋና ጥቅሎ ይዞን እንዳይሄድ በጣም እሰጋዋለሁ። እና እኔ አሁን ለኢትዮጵያ አንድ ወጥ መፍትሄ ብቻውን ለዚህ ሁሉ ስብስብ ችግር አንድ አይነት መፍትሄ ይፈተዋል ብያለሁ። ሁለገብ መፍትሄ የሃይማኖት ሰዎች፣ አሁንም የሀገር ሽማግሌዎች፣ የተማሩ የሀገሪቱ ሰዎች የየባህላዊ መሪዎቹ የየጎሳዎቹ መሪዎች፣ የፖለቲካ ሊቃን፣ ሌሎች ጉዳዩ ይመለከተኝ ሁሉም ለመፍትሄው መሯሯጥ መቻል አለባቸው። በቃ እኔ ብዙ ጊዜ የሆነውን አካል ለማውረድና የሆነውን አካል ለማውጣት ከመጣር ሁላችንም ብንወርድ ወርድ፣ አሁን ለትልቅ መፍትሄ ሁሉም ሰው ወርዶ እውነቱን ለመቀበልና ወርደን መወያየት፣ ወርደን መነጋገር፣ ወርደን ማዳመጥ መጀመር ካልቻለም ቅድም ሀብታሙ ማንሰሳሪያ ለቀያ ሊሆን እንዳሉት መርከቡ አለች ወዴት እንደምትሄድ በትክክል ካልታወቀ አንድ ቀን አንዱ አለት ጋር ትጋጭ እና ጎረቤታችን ሶማሊያ የሆነችውን አይተናል። ሊቢያን ያህል አገር የሆነችን አይተናል። የመንን ያህል አገር የሆነችን አይተናል። ሶሪያን ያህል ጥንታዊ ታሪካዊ አገር የሆነችን፣ ኢራቅን፣ ብዙ ሀገሮችን አይተናል። እነዚህ ሀገሮች የገጠማቸው ወጣ ፈተና አንድ ቀን የገጠመለት መልሶ መስፋቱ ሊቸግር ስለሚችል እኔ ከስሜታዊነት ይሄ የእኔ ብሄር፣ የእኔ ብሄረሰብ፣ የኔ ጎሳ ከሚለው ከፍ ያለ ጎረቤታችን ሰላም ሳይሆን እኛ ሰላም ሆነን እንጂ ጎረቤታችን የተራበሰው እስካለ እኛ ተጠግባን እንጂ ጎረቤታችን ውስጥ ችግር ኖሮ እኛ በሰላም ልንኖር አንቺ። ስለዚህ የግድ ከሌሎቹ ጋር አብረን መኖር የምንችልባት ኢትዮጵያ ለመፍጠር የፖለቲካ ሊሂቃን እሺ ባይሉ እንኳ ሌሎቻችን መፍትሄው ላይ አስተዋጽኦ ማድረግ መቻል አለብን። በቃ ምናልባት ይች እድል ነገር አትገኝና የሚጸጽሰን እንዲህ ብናደርጉ ኖሮ እንዲህ ባናደርጉ ነገሌ እንዲህ ያደርጉ ኖሮ የምንባባልበት ዘመን ከመምጣቱ በፊት የምንችለውን ሁሉንም አይነት መፍትሄ ሁሉም አይነት መፍትሄ ቅድም እንደተባለው የሀገሪቱ ትልቁ ኪሳራ ተቋማዊ ኪሳራ ውስጥ መግባት። የሃይማኖት ተቋማት ተቋማዊ ኪሳራ ላይ ነው። መንግስት ተቋማዊ ኪሳራ ላይ ነው። ፓርቲዎቹ ተቋማዊ ኪሳራ ላይ ነው። ተቋሚዎቹም ራሳቸው ተቋማዊ ኪሳራ፣ ማህበራዊ ተቋማት በሙሉ፣ የሲቪክ ማህበራ ሁሉም የከሰርበት ብድግ ብሎ ተው ብሎ ሊሰማ የሚችል አካል በአሁኑ ጊዜ የለም። ታላቁ ደራሲ ሐዲስ ዓለማየሁ እኮ እንደ ጻፉት በነ ፊታውራሪ መሸሻና በተቃዋሚዎቻቸው መካከል ለጦርነት ሲማዘብ የዲማ ጊዮርጊስና የብቸና ጊዮርጊስ ካህናት መጥቶ ታቦት አውጥቶ እንዴት ጦርነቱ እንዳበረዱት እኮ ነግረውናል። አሁን እንደዚ አይነት አካላት የሉም፣ ሰሚም የላቸውም። እነሱ የከፈሩበት ጊዜ ነው እና እንዲህ ባለች ሳራ ጊዜ እንደምንም ብሎ የሚነሳ የዚህ ጭንቃ ማላጅ የሚሆን አካላት ሁላችንን የሚመለከት ሞኝ ብቻ ነው። የእሱ ቤት ሲቃጠል ቁጭሎ እሳት የሚሞቅ ሳ ሲቃጠል ሳት በመሞቅ ልንዝናና አንችልም። ማናችንም ስለም ማለት ሞኝ ብቻ ብለሃል፣ ዲያቆን ዳንኤል። ይህችን እድል ለተሻለ ሁኔታ መጠቀም የሚለውን አጉልተን እናውጣ። አደገኛ ሁኔታ አንድም በግልጽ ስሙ እንደሚናገረው አደጋ ነው፣ ሁለትም የተሻለ የማድረግ እድልም አብሮ አቅፏልና፣ ይሄን አጋጣሚ ይሄን ጊዜ በኋላ መልሶ እንደማይገኝ አድርጎ መመርመሩ የሁሉም ይመስለኛል፣ ሀብታሙ የፖለቲካ ትርምሱ ውጥረቱ፣ የፖለቲካ ብቻ አይደለም። ያልተመለሱ ጥያቄዎች አሉ። ቅድም የሀያ ስድስት ዓመታቱን ጉዞ ጠቃቅሰሃል። የሚታወቁ በይፋ የተነገሩ በተደጋጋሚ ሕዝብ ያነሳቸው መልሱ ግን ኃይል ሆነው የቀረበባቸው ጥያቄዎች ብዙ ናቸው። ቅድም ዲያቆን ዳንኤል እንደገለጸው ሁሉንም በአንዴና ሁሉንም ደግሞ በአንድ መልስ አይቻልምና እስኪ የትኞቹን ማየት እንችላለን ማንም ቁርጥ ያለ መልስ እንደሌለው ይታወቃል ለመፍትሄው ግን ለመፍትሄ የሚያቃርቡ መንገዶችን ለማየት ምን ይታይሃል ከመነጋገር ጀምሮ መልካም አሉ እኔ እንግዲህ የሚሰማኝ አንድ ሀገር በጣም እንደዚህ ያለ የተወሳሰበ ችግር ሲያጋጥመው ኢትዮጵያ የመጀመሪያ አይደለችም። ራሷ ኢትዮጵያ በውጣ ውረድ ውስጥ ለረጅም ዘመናት በእንዲህ መሰል ሁኔታዎች ውስጥ አልፋለች። ግን ይሄ የከፋ የሚያደርገው አንድ የሚያደርገን የሚያስተሳስረንን ነገር በሙሉ አስቀድሞ የሸረሸረ ስርዓት መሆኑ ነው። የችግሩን ከፍታ የችግሩን መወሳሰብ እንዲሁ በቀላሉ ሊፈታ ወደማይችል ደረጃ እያደረሰው የሄደው። እንግዲህ የአንድ ሀገር ህዝብ በጎውንም መጥፎውንም አብሮ ያሳልፋል። በመገንባቱም ማፍረሱም ሂደት ከፍና ዝቅታ ውስጥ በረጅም ጊዜ ያልፋል። ሰው የጎደለውን ለመሙላት ያለውን አፍርሶ አይደለም መጀመር ያለበት እና እኔ ስህተቱ ከዛ ነው የሚጀምረው። ጎሎናል ያልነው ነፃነት፣ ጎሎናል ያልነው እኩልነት፣ ጎሎናል ያልነው ዴሞክራሲ፣ ጎሎናል ያልነው ከድህነት የመውጣት ፍላጎት ሊፈታ የሚችልበት መንገድ ኢትዮጵያ የተገነባችበትን በጋራ ስንኖር በጎውንም መጥፎንም እየተካፈልን የመጣንበትን መሰረት በማፍረስ አይደለም። ከዚያ በመገለል አልነበረም። ስርዓትን ለማስቀጠል ጨቋኝ ብሔርና ተጨቋኝ ብሔረሰብ ስለህ በማምጣት እና ትውልዱ ኢትዮጵያ የምትባል ሀገር የኔ አይደለችም እንዲል በማድረግ አልነበረም። ስለዚህ ከመሰረቱ ሲነሳ የተሰራ ስህተት ነበረ። ይሄን ለማረምና ሊመጣ ከሚችለው ከባድ አደጋ ለማዳን የሚችለው ደግሞ ተራ ሞር ፕራክቲካል ወደ ሆነው የበለጠ ወደ መሬት ስንወርድ ሊገልጥ ወደሚችለው ነገር መፍትሄውን በተጨባጭ ሊያመጣ ወደሚችለው ነገር ስንሄድ፣ በሌሎች ሀገሮች የሲቪል ተቋማት፣ የሃይማኖት ተቋማት፣ የሀገር ሽማግሌዎች ሀገር ወደ ችግሩ ስለገባች ጊዜ ምሁራንም በሙሉ በመንግስቱ ላይ ወይም በፖለቲካ ኃይሎች ላይ በመንግስቱም በመንግስቱ ተቃዋሚዎችም አካላት ላይ ተጽዕኖ አሳድረው አገር ወደ መረጋጋት እንድትመጣ የማድረግ እድል ነበራቸው። እኛ ይህንን ማጣታችን ነው ችግራችንን ያከፋው። የሃይማኖት ተቋማቱም፣ የሲቪል ተቋማቱም፣ የጸጥታና የፍትህ አካላቱም፣ የሲቪል ሰርቪሱም ሁሉም ነገር በአንድ የስርዓቱ ሰዎች መያዛቸውና ለፖለቲካ አገልግሎት የዋሉ በመሆናቸው ተሰሚነታቸውን አጡ። በህዝብ ዘንድ መፍትሄ አምጪ መሆናቸውን አጡ። ስለዚህ ችግሩ የበለጠ ከፍቷል። ከዚህ ችግር አይወጣም ማለት ግን አይቻልም። እንደው ኢትዮጵያ ተስፋ የሌላት የመጨረሻው ምዕራፍ ላይ ያለችና የፈረሰች ሀገር አድርጎ ማሰብም ተገቢ አይደለም። ያ አይመጣም ማለት የሚልና ጭፍን ብሎ ደግሞ ኢትዮጵያማ አትፈርስም የሚል ዝም ብሎ መፈክር ማሰማት ደግሞ አይቻልም። ዙሪያውን ያሉ ፒላሮች ተነቅለው ሲያልቁ ቤት ምንድን ነው? እንዴት ሊቆም ይችላል? የሚለውን ማሰብ ያስፈልጋል። ሌላው ነገር የእውነት በአንድ ሕንፃ ላይ ለምሳሌ ነው ማለት አንድ ባለ አስር ፎቅ ሕንፃ ከስር እሳት የነደደበት እንደሆነ አስረኛ ፎቅ ላይ፣ ስድስተኛ ፎቅ ላይ ያለው እየተደራጀ ራሱን ለማዳን መሞከር ቅድም ዳንኤል እንዳለው የሞኝነታችን መጠን መጨመር ነው የሚያሳየው። ሕንፃው ስር እሳት ከነደደ ሁላችንም ተባብረን ከስር የሚነደውን እሳት እስካላጠፋን ድረስ በየፍሎራችን በያለንበት ህንፃ ላይ ራሳችንንና ያለንበትን ፍሎር እንጠብቃለን ልንል አንችልም። ጉዳዩ ኢትዮጵያ እንደ ሀገር የሚመለከታት ናት እና በሁለቱም አቅጣጫ በሰሜንም በደቡብም ስንሄድ እነዚህ ችግሮች ይመጣሉ። ማንም ሰው መርጦ ከአንድ ብሔረሰብ የተወለደ የለም። የብሔረሰብ ፖለቲካ አደገኛነት እዚህ ላይ ነው የሚመጣው እና አሁን የብሔር ጥላቻው ከፍ ወዳለ ደረጃ በመሄዱ የተነሳ እንደው የልማት የሚባሉ ተቋማት እንኳን ሳይቀሩ በብሔር ተሰይመው አንድ የሚያደርገንን በሙሉ አደጋ ላይ እየጣልን መምጣታችን፣ የምደጋግመው አሁንም ለመፍትሄው ሞር ፕራክቲካል የምንሆነው ወደዛ ብንሄድ ነው። አማራጭም እውነት ለመናገር የፖለቲካ ኤሊቱ እምቢ ቢል፣ ሌላው አካል ተነስቶ አገሩን ማዳን አለበት፣ አገሩን መታደግ አለበት። እውነት ነው። ልክ ነው። ግን ያንን ሀይል እንዴት እናምጣው ስንል በሁለት መንገድ ነው እንግዲህ በአለም ላይ ባለው ተጨባጭ ሁኔታ፣ አንደኛው በመንግስቱ ስልጣን ላይ ያለው አካል ወይም የመንግስትን መዋቅር እየመራ ያለው አካል አገሪቱ ያለችበትን ችግር ተረድቶ ብሔራዊ መግባባት የሚቻልበትን ሁኔታ ማመቻቸትና ከበለጠው ጥፋት አገርን ለመታደግ መወሰን በመጨረሻው ሰዓትም ቢሆን አገርን ከዚህ ጥፋት እታደጋለሁ የሚል ውሳኔ ሳይመሽና እችን እድል ሳናጣት በመንግስቱ በኩል ያለው አካል ለብሔራዊ መግባባትና መነጋገር በር ቢሰጥና ሁሉንም በኃይል እየፈታው አሁንም ገምግሜ የበላይነቴን እያስቀጠልኩ ሌላውን እየፈረችኩ ቀጥላለሁ የሚለው አካሄድ የማያዋጣ የማያስኬድ መሆንና ተደጋጋሚ ስህተት፣ የደርግም ስህተት፣ ያንሄም ስህተት ተመልሶ እስከ መጨረሻው ሰዓት ድረስ ስርዓቱ ፈርሶ እውነት ደበላ ዲንሳ ገብቶ ደብዳቤውን እስኪያነብ ድረስ ነው ጃን ሆይ የቆዩት መንግስቱ ኃይለ ማርያም በተመሳሳይ ሁኔታ ሰላ ድንጋይ ደርሰዋል ተዋጊዎች ወይም በደርጉ ማነጋገር ለመገንጠል የመጡ ወንበዴዎች ሰላ ድንጋይ ደርሰዋል ነገር ግን ይልና እዚህ ደርሰዋል ተብሎ ሲነገረው ሰላ ድንጋይ ምንድን ነው ድንጋይ ነው ተራራ ነው ምንድን ነው እያለ ነበረ የነበረውና እዛው ቤተ መንግስት ደርሰው እስኪያንኳኮ ድረስ የመስማት ፍላጎት ያለ መኖር ያ ጊዜ እንደው በእውነት ያንን ያስተሳሰረንን ኢትዮጵያዊነት ሙሉ በሙሉ እንዲህ ያልተሸረሸረበት በመሆኑ ኢትዮጵያዊ ጨዋነት ይዞትም ወታደራዊ ስነ ምግባር የነበረ በመሆኑም በአጠቃላይ መሳሪያው እየሰጠ በምትኩ ልብስና ውሃ እየለመነ የሄደበት ሁኔታ በመኖሩ ሰራዊቱ እልቂቱን መታደግ ችሏል። ኤሊቶቹም በተወሰነ ደረጃም ቢሆን ጥንቃቄ አድርገዋል። በአንጻራዊነት የተሻለ ነው ሽግግሩ። በጣም የከፋውን ጉዳት አላደረሰም። አሁን ግን ወደ ከፋው ሁኔታ ነው የሚሄደው። ስለዚህ የመንግስቱ ስራ ብሔራዊ መግባባት ከጠራ፣ ለመወያየት እድል ከሰጠ፣ ሰከን ብሎ መነጋገር ከተቻለ ችግሩን በተሻለ ሁኔታ የመፍታት ዕድል ይኖራል። የመንግስቱ ስርዓት ይህንን ካላደረገ ከመንግስቱ ስርዓት ውጭ ያሉ የሃይማኖት ተቋማት ከዚህ በኋላ በፖለቲካ ጉዳዮች ላይ ተጠምደን የሲቪል ተቋማትም ምሁራንም በማንኛውም የብሔርተኝነትና የፖለቲካ ወገንተኝነት ጉዳይ ተጠምደን አገረራያችን ላይ አትፈርሱም ብለው የመወያያ እድል መፍጠርና ተፅዕኖ ማድረግ ይኖርባቸዋል። ይሄ ሳይሆን ከቀረና ቅድም ዳንኤል እንዳለው ይሄንን እድል የምናጣበት ሁኔታ ከመጣ ሀይሊ በቂ መኝነት መንፈስ አንዱ ሌላውን የሚያጠፋበት በየሚናው ስሎ ከተነሳ የሚመጣ ነገር የለም። ድንገትም ሊፈርስ ይችላል። በራሱ ሊፈርስ ይችላል። የህዝብ ማዕበል ሊያፈርሰው ይችላል። ጭቆናው እየበዛ ሄደ ቁጥር ግን ቀጥሎ የሚመጣው ነገር ምንድን ነው የሚለው አሳሳቢ ስለሆነ ሕዝቡና ምሁራኑ ሌሎቹም አካላት ኃላፊነት ወስደው በተግባር ወደ ውይይት የሚኬድበት መፍትሔው በእልቂት እንዳይሆን በመጠፋፋት እንዳይሆን የምናደርግበት እድል ቢመጣ ተገቢና ትክክልም ነው የሚል ነው በእኔ በኩል ያለኝ። መልካም፣ በርከት ያሉ ነገሮችን ፈንጥቃችኋል። በዚህ ሰዓት ፕሮግራማችን የሚከታተሉ ደግሜ ያስታውሳለሁ። የአገር ጉዳይ የዚህ ውይይታችን መነሻም መድረሻም በዚህ አሳሳቢ ጊዜ የመነጋገርን አስፈላጊነት አጽንኦት ለመስጠት ነው። በሩቅ እርቻ ሳይሆን በቤተሰብ አባላት፣ በጎረቤቶች፣ በጓደኞች መካከል በቅንነትና በአስተዋይነት ውይይቶች እንዲበረታቱ ለማድረግ ነው። ኃይል ላይ ያሉትን ይመለከታል። ቀደም ብላችሁ የገለጻችኋቸው ሀሳቦች፣ ታች ያለውንም ዜጋ እኩል ይመለከታል። የዕለት ተዕለት ሁኔታዎችን አጣጥመን ተመልሰን እንድንመጣ መልሼ እንደማገኛችሁ ልጋብዝ። ለአሁኑ ግን ተወያያችሁባቸውን ጭብጦች እናጋራለን። ሀብታሙ አያሌው፣ ዳንኤል ክብረት ከግለሰቦች ፍላጎት ከቡድን ፍላጎት ውጪ ለአገር ይልቁንም ለሕዝብ ይበጃሉ የምትሏቸውን ሀሳቦች በነፃ ለማካፈል ሁልጊዜም ፈቃደኛ በሆናችሁ በድጋሚ አመሰግናለሁ። እግዜር ስትልኝ በጣም አመሰግናለሁ። እኛም እናመሰግናለን። አሉላልና እንግዶቹን አሁን ባለች አንዲት ደቂቃ ሙዚቃ የምንጋብዛችሁ ነው። ንጉሱ ታምሬ ነው የሚጋብዘን መሐመድ አማን ስሙን አላወቁትም። የዘፈኑን ጀሚላ ይላል። ክቡራትና ክቡራን በዚሁ የምሽቱ ዝግጅታችን ተጠናቀቀ። አብራችሁን ስለቆያችሁ እናመሰግናለን። የትግርኛ ዝግጅት ተከትሎ ይቀርባል። በእኛ በኩል ሰላም፣ በደህና አደራ 妈妈的爷真他妈，真他妈，阿拉没处弄，真他妈，阿拉该么个地，真他妈，哎尼我咋的个？真他妈，那个哪个能地？真他妈，哎呀啥时的能？真他妈，也管不着那个。真他妈，也吃不着那爷。真他妈，也管不着那个。 I can't